እርስ በርስ ግጭት ኮሌራና የከፋ ረሃብ ደቡብ ሱዳናውያን ስደተኞች ወደ ኢትዮጵያ እንዲጎርፉ ማድረጉን ቀጥለዋል ሲል የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር አስታወቀ። በግንቦት ወር ብቻ 1500 ስደተኞች መግባታቸውን ነው የገለጠው። እስክንድር ፍሬው ተከታዩን ይዟል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር ሰሞኑን ባሰራጨው የወቅታዊ ሁኔታ ግምገማ መረጃ ደቡብ ሱዳናውያን ወደ ኢትዮጵያ መሰደዳቸውን እንደቀጥሉ አመልክቷል። በያዝነው ግንቦት ወር ብቻ 1500 የሚሆኑ መግባታቸውንም ጠቁሟል። እንደ አውሮፓውያን አቆጣጠር ከመስከረም 2016 ጀምሮ የገቡት ቁጥር ደግሞ 87000 መሆኑን ነው የገለጸው። እናም የዚያች ሀገር ዜጎች ስደት አሁንም እንዳልቆመ አስታውቋል። የእርስ በርስ ግጭት ኮሌራና የከፋ ረሃብ ስደተኞች ወደ ኢትዮጵያ እንዲገቡ ማድረጉን ቀጥለዋል በማለትም ምክንያቶቹን አብራርቷል በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር በስልክ ለቪኦኤ እንዳስረዱት በተለይ በዚያች ሀገር ከተከሰተው የኮሌራ በሽታ አንጻር ድንበር ላይ ጥንቃቄዎች እየተደረጉ ነው በሽታን በተመለከተ ሁልጊዜም ሪሰፕሽን ሴንተሮች የምንላቸው የመቀበያ ማዕከሎች ላይ የተጠናከረ ጤና እና የክትባት ስርአት ተዘርግቷል ወረርሽኝ በሽታዎች በሚኖርበት ጊዜ ደግሞ የበለጠ ተጠናክሮ ነው የሚቀጥለው። ስለዚህ ድንበር ላይ የህክምና ባለሙያ ሆኑ ሰዎች ተገኝተው ስደተኞቹ በሚገቡበት ጊዜ አስፈላጊ ጤና ምርመራ ያደርጋሉ። አይበለውና የተገኘ በሽታው የተሸከመ ሰውም ካለ ኳራንቲን የሚደረግበት ወይም ወደ ሌላው እንዳያስተላልፈ ለይቶ የሚቀመጥባቸው ቦታዎችም ይዘጋጃሉ እና የመሳሰሉት ጥንቃቄዎች ተደርገዋል። እስካሁን ጥንቃቄም እንደቀጠለ ነው። ኢትዮጵያ ውስጥ የመጣ የኮሌራ በሽታ የለም ከስደተኞቹ እየመጡ ካሉት ስደተኞች መካከልም እየተገኘበት የለም ነው። የተከለሰ የደቡብ ሱዳን ስደተኞች ምላሽ እቅድ ይፋ ማድረጉንም ዩኤንኤችሲአር አስታውቋል። አቶ ክሱት ይህ ምን ማለት እንደሆነ ያብራራሉ። በነገራችን ላይ ይፋ ማድረግ ሳይሆን ሂደት ላይ ነን በሚኖርበት ጊዜ ራሳችንን ዝግጁ የምናደርግባቸው የዝግጁነት እቅድ ይዘን ነው የምንቀሳቀሰው፣ ነበረን። አሁን ደግሞ ሁኔታው አልተሻሻለም። ኢንፋክት አንዳንድ ሪፖርቶች እንደሚያሳዩት ወደ ኢትዮጵያ ድንበር አኮቦ የሚባል አካባቢ በሀገራቸው ውስጥ ደቡብ ሱዳን ውስጥ የተፈናቀሉ ብዙ ሰዎች አሉ በሚል ሪፖርት አለ። ስለዚህ እነዚህ ሰዎች ኤኒታይም ወደ ኢትዮጵያ ድንበር ሊገቡ ይችላሉ የሚል ታሳቢ በማድረግ ነው ያለቀለት ስላልሆነ መጨረሻው ይሄ ነው ማለት አይቻልም። ግን በመሰረቱ ግን ዝግጁነታችንን የማጠናከር ስርዓት ነው እየተካሄደ ያለው። ከጎረቤት ሀገራት ወደ ኢትዮጵያ ከሚገቡት የተለያዩ ሀገራት ስደተኞች ደቡብ ሱዳናውያን ከፍተኛውን ቁጥር እንደሚይዙ የዩኤንኤችሲአር መረጃ ያሳያል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ